ጤና ይስጥልኝ። እንደምን አመሹ? ክብርት አምባሳደር ጤና ይስጥልኝ። እንደምን አመሹ? እርስዎን ሰላም ነዎት? እግዚአብሔር ይመስገን። እስቲ ማንነቶን እና ኃላፊነትዎን ይንገሩኝ፣ ለአድማጮቼ ለማስተዋወቅ። እሺ ሙሉ ሰለሞን ብዙነህ እባላለሁ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር በበርሊን ጀርመን ሲሆን የምንሸፍናቸው ሀገሮች ጀርመን፣ ፖላንድ፣ ቼክ ሪፐብሊክ፣ ስሎቫክ ሪፐብሊክና ዩክሬን ናቸው። አሁን ሌሎች ከተዘጉ በኋላ ስዊድን፣ ዴንማርክ፣ ኖርዌይና ፊንላንድን እጨምራለሁኝ። እንግዲህ ሰፊ ነው፣ ግማሽ አውሮፓን እኮ ማለት ነው ክብርት አምባሳደር። ሰፊ ነው አካባቢ ሌላ ሰው ተተክቶ እስኪ ወስድ ድረስ ያው ችግሩን መስራትና ማለፍ ግድ ይለናል። እውነት ነው። እንግዲህ እርሶ በዩክሬንም አምባሳደር እንደመሆኖ አሁን ያለው ሁኔታ ለመሆኑ ምን ያህል የከፋ ነው፣ ክብርት አምባሳደር? እንግዲህ ጦርነቱ ድንገት ስለሆነ የጀመረው ሰው በፊትም ብዙ ሰው ተዘናግቷል። ቀደም ብለንም እኛ ተማሪዎችን በተለያየ መልኩ አንድ ሁለት ሰው ብቻ ፈልገን እያገኘን እባካችሁ አስተማሪዎቻችሁን አስፈቅዱና ኦንላይን ተማሩ ብትሄዱ ይሻላል ክፉ መዘጋጀት ይሻላል እርግጠኛ መሆን ስለማይቻል እያልን የነገርናቸውን ቢሆኑ አልወጡም። ከመቼ ጀምሮ ነበር ይህንን ማሳሰቢያ የምትሰጧቸው? ከወር በፊት ጀምሮ እንደዚሁ ኦኔንድ ኦፍ አልፎ አልፎ ስጋት ሲያሰማቸው አስተማሪዎችን አስፈቅዱና ኦንላይን ትምህርቱ እንዲሰጧቸው አርጉ ካልሆነ ከአስራ አምስት ቀን በፊትም እንደዚሁ ካልሆነ በቃ ስታችሁ ትሄዱና ኦንላይን አመልክቱ እያልኳቸው ነበር በር አንዳንዶቹን ብዙዎችን ማግኘት ባልችልም ላገኘኋቸው እየነገር ተነጋግሩ፣ ተደዋውሉ እያል። ተማሪዎቹ ግን አሁን እንደነገሩኝ መምህራኖቹን ሲጠይቁ አይቻልም፣ እንዲያውም ዲስኳሊፋይ እናደርጋችኋለን፣ ዲግሪያችሁን አታገኙም፣ ማስተርሳችሁን አታገኙም ስለሚሏቸው አንዳቸውም አልወጡም። አንዳቸውም ትሉ ከተጀመረ በኋላ ነው ሁሉም መውጣት የጀመሩት እና አርባ ሰባት ያህል ተማሪዎች አሉ። ጥሩነቱ በቴሌግራም ኮኔክትድ ናቸው። ቻት ግሩፕ ነበራቸው እና እሱ የተነሳ ሊወጡ የቻሉት አብዛኞቹ ወጥተዋል። ያልገቡም ገና የገቡ አሉ። አሁን ወደ ፖላንድ ሆላንድ እና መንገድ ላይ ያሉ አሉ ግን በጥሩ ሁኔታ ነው ያሉት ሁሉም መንገድ ላይ ያው እንግዲህ ሁሉም ሰው ተጓዥ በሚሆንበት ጊዜ መንገድ ላይ ነዳጅ በመኪና እንኳን የሚጓዙት በቤንዚን ማደያ ገብተው ውሃ፣ ለስላሳ፣ ሚሪንዳ ምናምን ትንሽ ኦቾሎኒ ምናምን ያገኛሉ። እሷ ነው እየቆጠቡ እዚህ ቦርደር ድረስ ደርሰዋል። ቦርደር ላይም በጣም መጨናነቅ አለ። መቶ ሺህ ሁለት መቶ ሺህ የሚሆን ሰው አብዛኛው የዩክሬን ህዝብም እንዳለ ነው ያለው። አሁን ሰልፉን የበለጠ ያጨናነቀው ከዩክሬን ወገን ከስልሳ አምስት አመት በላይ የሆነና ሴቶችና ህጻናት ብቻ እንዲያልፉ ስለሚደረግ ያን ስክሪን አውት ለማድረግ ያለው ሰልፍ አይፈጥንም የእኛዎቹም ሁሉም አት ሰው እንዳለ ነው ያለው። ከፖላንድ ወገንም አሁን የእኛዎቹ ድንገት ደንግጠው ዝም ብለው የወጡ ነበሩ ፓስፖርት መታወቂያ ምንም ሳይዙ አሁን እሱን ሌላ ቻሌንጅ ነበረኝ ለሱ እሱንም፣ እንደገና መንግስትን አነጋግረን የፖላንድ መንግስትን እባካችሁ አስገቡልን፣ ማንኛውንም አስገቡ፣ ወደ መጠለያው ጣቢያ እየወሰዷቸው ከዛኛ በሁለት ሶስት ቀን የምንፈልገውን ዘዴ ፈጥረን እነሱን መታወቂያ የምንሰጥበት መንገድ እናዘጋጃለን ብለናቸው ሁሉም እንዲገባ ተደርጓል። የገቡት የገቡት ችግሮች ሲገጥሙን ወዲያው እየፈታን ነው፣ ይሄድ ነው። አሁን ሌሎች ጠረፍ ላይ ያሉት ደግሞ አሉ፣ ወደ ራሽያ ይሄዳሉ፣ ሀንገሪ ይሄዳሉ። እነሱ እነሱን ደግሞ ከሌላው አካል ጋር እየተነጋገርኩ ነው። እንደዚሁ እያደረግን ብቻ ኢንዲቪጁዋል የእያንዳንዱ ሰው ችግር የተለያየ ስለሆነ የተለያየውን ችግር ሀያ አራት ሰዓት እኛ ቁጭ ብለን ነው የምንፈታው። አሁን የእኔ ምክትል ሚስዮን መሪ አምባሳደር ተፈሪ እና ከሌላ ሰው ጋር እንዲሁም ከኢትዮ ፖሊሽ ማህበር ጋር በመሆን እዛው ፖላንድ ካሉ ከዋርሶ ካሉ ሰዎች ጋር ተመራርጠን እነሱም ይዘን እዛው ቦርደር ላይ ነው ያለው። እሱ አሁን እዛው ቦርደር ላይ ሆኖም ሰዎቹን የማግኘት ችግር አለ። የፖላንድ ቦርደር ላይ ሆነ መረጃ ስለሚሰጧቸው ይደበቃሉ፣ ተደብቀው ይገባሉ። እሱ እሱም አለ። የፖላንድ ድንበር ላይ ነው ያለው። አብዛኛው ሰው ያለው ፖላንድ ድንበር ላይ ነው። አሁን ሌሎቹ ጋር ራሻ፣ ሃንጋሪ እና ሌሎች ጋር በጣም አንድ ሰው፣ ሁለት ሰው ነው የገጠመን እንጂ አብዛኛው ሰው እዛ ነው ያለው። የገቡም አሉ። እኛንም ኮንታክት አድርገውን ይገባሉ። አንዳንዶቹ ፋሲሊቴት አድርገን ከገቡ በኋላ ይደበቃሉ አሲፍ ኢምባሲው ጎትቶ አንድ ነገር የሚያደርጋቸው ይመስል ያለን መረጃ እየሰጡ የሚያሳስቷቸዋሉ። አሁን ይህንንም ዜና የሚሰሙ ሰዎች ይህንን ኢንተርቪው በትክክል ቢረዱ ኢምባሲው እነሱን ለማገልገል ነው እዛ ያለ ነው። ሰው ልከን እዛ ያለ ነው እነሱን ለመርዳት ነው። በየደቂቃው የሚገጡትን ችግሮች እየፈታንላቸው ነው ያሉት። ያለ ፓስፖርት ሁሉ እንዲገቡ አድርገናል። ከዛም ሌላ ማረፊያ መንግስት የሆላንድ መንግስት ያዘጋጀው አለ። እሱንም ካልፈለጉ በእኛ በኩል ከኢትዮ ፖሊስ ማህበር ጋርና ከሌሎች ጋር ዋርሶም ያዘጋጀ ነው አለ። እዚህም፣ ፍራንክፈርትም የተለያየ ቦታም በጀርመንም ከመጡ የሚረዱን ሰዎች አሉ። በዳያስፖራውን አስተባብረን እያንዳንዱ ሰው አንድ ፋሚሊ ወስዳሉ ይላል። አንድ ሰው አንድ ሰው አንድ ሰው አንድ ሰው ለአንድ ወር ለሁለት ወር ኔ ራሴ ወደሚሄድበት እስከሚሄድ ትምህርት እስከሚጀምር እረዳለው ያሉ አሉ። በጣም በፈቃደኝነት ለማገልገል ፈቃደኛ የሆኑ ኢትዮጵያውያን በጣም ብዙ ስላሉ አልተቸገርንም ለማሳረፍም ለመሄድም እኛ ግን ሳይቸገሩ ሳይጎዱ ትምህርት መቀጠል የፈለጉም ዋርሶ የሚቀጥሉ ካሉ ጀርመን መቀጠል ይቸገራሉ ቋንቋ ስለሚጠይቅ ይህን ይህን ሁሉ ችግሮችን እያስረዳን ወደሚመቻቸው መብታቸውን ለመርገጥ ማንም ራይት የለውም እነሱ በሚፈልጉትን በመብታቸው የሚፈቅደውን እንዲጠቀሙ እንዳይጎዱ ለማገዝ እና ጋይድ ለማድረግ ነው እኛ ያለነው ግን ያለውልነ ወሬ እያዋሰሯቸው እንዲሸሹ የሚያደርጉ ሰዎች ስላሉት ተሳስተው ተደናብረው የሚሸሹት እንዳይሸሹ ርቱ፣ እነሱን ሰርብ ለማድረግ ብቻ ነው እዚያ ያለ ነው። ይህን እንዲያውቁ እንፈልጋለን። ይህንን ፖለቲሳይዝ አድርገው አውቀው ወደ ሀገር ቤት የሚመለሱትን እንዳይመለሱ ለማድረግ ትምህርት የሚቀጥሉትን እንዳይማሩ ለማድረግ ችግር እና ወድቀው እንዲያማርሩ ለማድረግ የሚፈልጉ ይህንንም በፖለቲካ ሊጠቀሙ የሚፈልጉ አካላት በዚህ በሁማኒቴሪያን ችግር ላይ እንኳን ይህን ስተው ቢታረሙ ጥሩ ነው። ላለው ሌሎች ተማሪዎቻችንም ሳይሳሳቱ ሳይደናበሩ እኛ በእነሱ ኢንስታግራም ላይ ፖስት የምናደርገውን በስልካቸው የምንነግራቸውን አምስት ስድስት ሰባ ስምንት ሰው ስልክ አስቀምጠንላቸዋል። በዛ ኢሚዲየትሊ የሚቸግራቸው ነገር እየደወሉ ሶርት አውት እያደረግን እያደረግ ነው ችግሩን እየፈታን ስለሆነ እየተመካከርን ብንረዳዳ ወሳኝ ጊዜ ላይ ስለሆነ ያለ ነው፣ መረዳዳት ግድ ይለናል። እኛ አሬዲ በሁሉም በኩል ተዘጋጅተናል፣ እነሱ ለመርዳት በዚህ መልኩ እንዲጠቀሙ አደራ እንላለን። ክብርት አምባሳደር፣ አሁን የት ነው እርስዎ ያሉት? እኔ ያለሁት በርሊን ነው። አምባሳደር ተፈሪ ፖላንድ ቦርደር ላይ ነው ያለው። አሁን ማምሻውን ከአፍሪካ ህብረት ጽህፈት ቤት የወጣ መግለጫ ነበረ ሁለቱ ሊቃነ መንበር የወቅቱ የአፍሪካ ሕብረት ሊቀመንበር ማኪሳል እና የሕብረቱ ኮሚሽን ሊቀመንበር ሙሳፋኪ ማሜት ያወጡት መግለጫ ነበረ። የዘረኝነት ስጋት እንዳላቸው በተለይ ዩክሬን ድንበር ላይ መተላለፊያ አጥተው ከሌሎች ጋር እኩል ያልሆነ መስተንግዶ ወይም አቀባበል ነው የሚደረግላቸው የሚሉ ዘገባዎች እየወጡ ነውና ይሄ በእጅጉ አስደንግጦናል፣ አሳስቦናል፣ ዓለም አቀፍ ሕግን የሚጻረር ነው ብለዋል እነዚህ ከፍተኛ ባለስልጣናት። ሌሎችም እኛ የሚያነጋገርናቸው እዛው ያሉ ስደተኞች ይህንኑ የሚያንጸባርቅ መልእክት ነው ያስተላለፉትና፣ እርሶ ስለዚህ ጉዳይ መረጃ አለዎት? ምንስ ለማድረግ እንዴት ለመጋፈጥ እየሰራችሁ ነው? ሚዲያ አይነቱን ሁኔታ እንግዲህ ይህንን አንድ ከሁለት የአፍሪካ አምባሳደሮች እኛ ግሩፕ ላይ ለጥፈው ስላየሁኝ እኛ ጋር ያናገርኳቸው ጠረፍ ላይ የዚህ አይነት ነገር አልተደረገም። ሁሉም ሰው ተጋፍቶ መሄድ ስለሚፈልግ ሁሉም ፖላንድም ባልተዘጋጀበት፣ ዩክሬንም እዛ ቦርደር ላይ ባልተዘጋጀበት በጣም ከፍተኛ የሰው ብዛት ስለመጣ እኔ እራሴ ያናገርኳቸው ሰዎች እኛን ያስቀድሙንም እንዲህ እንዲህ ነው ብሎ ኮምፕሌን ሲያደረጉ ሌላ አጠገቡ ያለው ሰው ደግሞ አይደለም ያሳለፉት፣ ሴት ልጆችን፣ ሕፃናት የያዙትን ነው ያሳለፉት ሽማግሌዎችን ያሳለፉት ብሎ መልስ ሰጠኝ ማለት ነው። ምናልባት ሁሉም ሰው ለመግባት ከመጓጓት አንጻር ሌላ ሰው ሲያስቀድም ያ የተቀደመው ሰው ደግሞ ሌላ ከለር ከሆነ እኔ ተተውኩ ብሎ ሊያስብ ይችላል። ሁሉም ኢሞሽናል ነው፣ ሁሉም መግባት ይፈልጋል። እና ይሄ ነገር እንዴት ሆነ ብዬ አንዳንድ ፖስት ያደርጉ አምባሳደሮችን ሳናግር መጀመሪያ አካባቢ አንድ ሁለት መረጃ ደርሶን ነበረ፣ እንደዚህ እኛን እኛን ዲስክሪሚኔት አድርገውናል ወይም ለይተውናል የሚል አሁን ግን ያ የለም ብለውኛል አምባሳደሮቹ። በእኛ በኩል ግን የጠየኳቸው አሁን የነገር የነገርኩን ብቻ ነው የነገሩኝ። የቀደሙት ህጻናት የያዙና ሽማግሌዎች ናቸው ነው ያሉኝ። ግን የሚጠብቅ ሰው ሌሎችን ሲያንጋጋና ሲያሳልፍ እኔ አገልለኝ ብሎ ሊሰማው ይችላል። ሁሉም ኢሞሽናል ነው። ምንም በጣም የሚያስደነግጥ አይነት ነው ያለው ሁኔታ። በቪዲዮን ብልክልህ አሁን የላኩትም ያለው ግር ብሎ ያለው ሰው ያስፈራል። የነሱ ልጆቹ ፎቶ ይልኩልናል። በጣም እንትን ያለ ነው፣ የተፋፈገ ነው፣ የሚያስጨንቅ ነው። ሁሉም ግፊያና መሄድ ነው የሚፈልገው ሲበዛባቸው ደግሞ እነሱ ጨርሶ በሩን ይዘጉታል። ከዛ ሲረጋጋ ደግሞ እንደገና ሶርታውት እያደረጉ ያወጣሉ። ያጫና ስላለ ሁሉም ራስ ራሱን ብቻ ስለሚያይ ይመስለኛል ብዬ ገምታለሁ። ክብርት አምባሳደር በጣም አመሰግናለሁኝ። ቪዲዮ፣ በእጆ ስዕሎች፣ እንደዚህ ማስረጃዎች ካሉ ቢልኩልኝ የኢሜል አድራሻዬን አሳውቆታለሁኝ። እሺ፣ በዋትሳፕ ምልካለሁኝ፣ በኢሜሉም ምልካለሁኝ። የደረሱንን እና ይሄ ነው እኛ ድራ የምንለው ለኢትዮጵያ እና ትውልድ ኢትዮጵያ የሆኑት በሙሉ ተማሪዎችም፣ ሌሎችም ቢሆኑ የትኛውም ኮርነር ላይ ችግር ሲገጥማቸው ፖስት ባረግ ነው ዌብሳይታችን ላይ ባለው ኢንስታግራሙ ላይ ሚን ቴሌግራሙ ላይ ባለው ስልኮች፣ በኢሜልም ኮሚኒኬት ያርጉን። እኛ ሁልጊዜም እነሱን ለመርዳት ነው። ሳይደናበሩ ያላቸውን ችግር ሲነግሩ ካሉበት ቦታ የሚረዱበትን መንገድ ስለምናመቻች ከገቡ በኋላ መደበቅ ሳይሆን ማረፊያ ጋር ሆነው ቢፈልጉ ሀገራቸው መግባትና ትምህርት ቤት ሲከፈት መመለስ ቢፈልጉ ደግሞ እዚሁ ቆይተው ምዝገባ ትምህርት ቤት አሁን ከዩክሬን ወደ ፖላንድ መማር የሚፈልጉ ትምህርታቸውን በተመሳሳይ ዩኒቨርሲቲ ተመዝግበው መቀጠል ይችላሉ። እሱን እሱን ሁሉ ሊጋል በሆነ መንገድ ቢቀጥሉ ጀርመን ያው ትምህርቱን ለመቀጠል የማይችሉት ቋንቋ ሁለተኛ ደረጃውን ስለሚጠይቅ ኢሚዲየትሊ ለመረዳት ይቸገሩ ይሆናል። ሌሎችንም ነገር እኛን እያማከሩ ጋይድ ብናረጋቸው እና ብንረዳቸው ደስ ይለናል። ቤተሰብ እንዳይጨነቅ የት እንዳሉ መጥተውም ከገቡ በኋላ ፖላንድ ከሚደበቁ ለቤተሰቦቻቸው ደህና መሆናቸው እንድንነግር ከእኛ ጋር ኮሚኒኬት እንዲያደረጉ በዚህ አጋጣሚ ማስተላለፍ ፈልጋለሁ መልዕክት። እሺ፣ ሌላው ክብርት አምባሳደር ማንሳት የምፈልገው የዩክሬን ጽህፈት ቤቶ ክፍት ነው? የዩክሬን ጽህፈት ቤት እኛ የለንም። ከዚሁ ነው ሀንድል የምናረገው። ከገቨርንመንቱ ጋራ እንነጋግራለን፣ ከመንግስት ጋራ ሁሉም ስታንድ ባይሆነን ነው ያለን ያለ ነው እየተነጋገር ነው ያለውን ችግሮች እንዲገጥሙናል እንዲያርጉልን እያለ ነው ያለ። ሰሞኑን የተለያዩ ከተሞች ውስጥ ያሉ ኢትዮጵያውያን፣ ትውልደ ኢትዮጵያ እያነጋገር ነበር። የሌሎችም ሀገር ዜጎች ለነገሩ እዚያም አካባቢ ቢሆን መላወሻ እያጡ መውጫ እያጡ ስጋት ውስጥ ያሉ ብዙዎች አሉ። ከወጡት ውጭ እዛው በጦርነቱ ውስጥ ተይዘው ያሉትን ለመድረስ የምታደርጉ ጥረት አለ? እርሶ መቼም በቀጥታ ይመለከቱታል። ያገኟቸው መረጃ ብቻ ሰጥተውናል እንጂ ልናገኛቸው አልቻልንም። ግን የንትንን የዩክሬን ገቨርመንት አሁን ያወጣው እንትን አለ። በተቻለ መጠን በከተማ ኬቭም ያላችሁ የትም አትንቀሳቀሱ፣ ባላችሁበት ብትቆዩ ይሻላል። ምክንያቱም እንዳትጎዱ እንትኑ ከጀመረ በኋላ አሁን እነሱ ከደህና ቤታቸው ከመኖሪያ አካባቢ ወጥተው ሲንቀሳቀሱ ያልሆነ ያልሆነ የጦር ቀጠና ወይም የጦር መሳሪያ ያለበት ወይም ሚሊተሪ ካምፕ አካባቢ ሊሄዱ ይችላሉ በስተት እና ሊጎዱ የሚችሉበት ሁኔታ ስለሚኖር በየቤታችሁ ቆዩ ስላለ እኛም ይሄኑ ነው አድቫይስ የምናደርገው። ለጊዜው ነገሮች መንቀሳቀስ የሚቻልበት መንገድ ሁሉም ሰው አንድ ላይ መኪና የሚነዳው የተተራመሰ በሚወጣበት መንገድም ሳያውቁ አሁን በቀደም እንደነገሩኝ አንዳንዶቹ ሌላ አቋራጭ መንገድ እንፈልጋለን እንጃ አቮይድ እናደርጋለን ብሎ ያልሆነ ቦታ ሊሄዱ ሲሉ ተመልሰው ወደ መድህና መንገድ እንደመጡ ምክንያቱም ባለማወቅ የሚካሄድበት አካባቢ ሮንግ ስለሚሆን ማለት ነው። እውነት ነው። አሁን እኛ የምናነጋግራቸው በምስራቅ በኩል ሀርኪቭ ያሉ፣ በደቡብ በኩል ኦዴሳ ያሉ፣ ልቪቭ ያሉ፣ ኪየቭ ያሉ ብዙ ኢትዮጵያውያን ናቸው። እንደዚህ አይነት ችግር ውስጥ ያሉ ኢትዮጵያውያን ቪቭ ያሉት እንኳን ወደዚህ ለመምጣት ብዙዎቹ መጥተዋል። ምናልባት ኪየቭ ያልወጡ አንድ ሶስት ልጆች አሉ። እነሱም ነው አሁን እኛም እ በምትሰሙን በንጉድ ንገሯቸው፣ በምታገኙት አጋጣሚ ያስተላልፉ፣ ኤኒሚንስ ካላችሁ እያልናቸው ነው። ተማሪዎቹ ስለሚያውቋቸው ሌሎች ድንበሮች አሉ። በሮማንያ በኩል ለመውጣት በሃንጋሪ በኩል ለመውጣት በሮማንያ በሃንጋሪና በሞስኮ በ አይ ሚን በዩኤስኤስአር በኩል በሩሲያ በኩል አንድ ሰው በእንትን ድንበር ላይ አሁን ኦልሬዲ እያነጋገርን ነው። በዛ በኩል የሚሆነውን አንድ ሀንጋሪ ላይ ያለ ኢንጉድ ኮንዲሽን ያለው ምንም ችግር የለውም እርዳታ አይፈልግም። አንድ ሌላ እንደዚሁ ወደ ሮማንያ ሄደ ያሉንን እሱም አክሴስ ማድረግ አልቻልኩም ገና የሚያውቁትን ልጆች ስልኩን ስጡን ብያለው። ምናልባትም በዛ ኩል የሄዱት በራሳቸው መኪና ሀገሩን የሚያውቁና ወደ ቤትም ያላቸው አንዱም ሌላ ቦታ ቤት ያለው ነው። እነሱ እነሱ ብዙ ላይ ይቸገሩ ይችላሉ። አሁን የሞስኮ መንገድ ላይ ያለውና ሀንገር ያለውን ደግሞ ሀንድን ማድረግ አለብኝ እየተነጋገርን ነው። እስከ ጠዋት ድረስ እንሰታለን። ይሄ መቼም ኢትዮጵያ የአፍሪካ መናገሻ ነች። ክብርት ሚኒስትር ይሄንን ኃላፊነት የሚወጡት የውዴታ ግዴታም ሊሆን ይችላል ለኢትዮጵያውያን ብቻ ነው ወይስ ማንም አፍሪካዊ ዜጋ እናንተ ጋር መጥቶ ጥያቄ ማቅረብ ይችላል። ከሌላ ማግኘት ይችላል። አገልግሎት ማግኘት ይችላል። በህጉ የእኛ ኮንስቲተንሲ ለኢትዮጵያ ነው። ግን እኛ አሁን ይሄ ክራይሲስ ስላለ አስ ሁማኒቴሪያን እንትን ኢትዮጵያውያንም የኔ አፍሪካዊ ሲቸገር፣ እኛ አሁን ለኢትዮጵያ ቤት እንሰጣለን ያሉ የተመዘገቡ ብዙ ስለሆኑ የእኛ ለምሳሌ አርባ ሰባት ከሆኑ እኛ መቶ ሀምሳ ሰዎች ሊረዱ ከቻሉ፣ አንዳንድ አፍሪካዊም ማንም ለመውሰድ ሁሉም ሰው ፈቃደኛ ነው ለመረዳዳት። ማንኛውም ሂማን ቢንግ ኢቨን አፍሪካዊ ብቻም ባይሆን ሌላም ዜጋ ከተቸገረ፣ በእኛ ቀም የሚረዳ የእኛ ልጆች የሚረዷቸውን ቤታቸው አሳርፈው ሁለት ወር ሶስት ወር አንድ ሰው ወስዳለሁ፣ አንድ ሶስት ሰው ከፋሚሊ ከሆነ እንዳይለያ ሶስት ወስዳለሁ ሚሉ ሰዎች አሉ። ሌላም እንደ ማህበር ደግሞ ከፍራንክፈርት ኤኒ የሚበድሉ ካሉ ለእኛ አገናኙን ያሉ ስላሉ እኛ ኢትዮጵያውያንም አፍሪካ ኤኒ አፍሪካ ኢንክሉዲንግ አርሰልቭስ ያሁላችንም አፍሪካዊ አፍሪካዊነን እኛን ማለት አፍሪካውያንንም ሌሎችን ነን። አፍሪካን የሆኑትንም ቢቸገሩ ቦታ ባለበት ሁኔታ ለመርዳትና ለመተጋገል ዝግጁ ነን። እኛ አሁን ለምሳ ኤኒቲንግ የሚደረገውን እንትን እኛ አሁን በኤንጂኦ በኩል መርዳት የሚፈልጉትን እያነጋገር በዛ በኩል የሚደረገውን እርዳታ እኛ ለዚህ የተዘጋጀ ነው በጀት ባይኖረውም ኤምባሲው በዚህ በዚህ መልኩ ሾርት አውት አድርገን የሚያርፉበት ቦታ ግን ቅድሚያ ለኢትዮጵያውያን ነበር ያዘጋጀ ነው። ከዛ ስናይ ግን አሁን ሌሎች ችግሮችንም ራሱ እኔ ራሴ ለአምባሳደሮች እየደወልኩ መልእክት እያስተላለፍኩ የራሳቸውን ዜጎች እንዲያገኙ ያረኩበት ሁኔታ አለ። እነሱም ሲያገኙ ለእኔ ኮሚኒኬት እንዲያደረጉ ነግሬያቸዋለሁ እና በዚህ መልኩ ነው የምንረዳዳው። ልክ የአፍሪካ ስፕሪት እንዳይጠፋ ፕራዮሪቲ ለኢትዮጵያ፣ ቀጥለን ለአፍሪካ፣ ቀጥሎ ደግሞ ኤኒ ሁመን ቢንግ እኛ የምንረዳው ካለ በዛ መልኩ እናረጋለን። የጤና፣ የውሃ፣ የምግብ፣ የትራንስ ትራንስፖርት የሴቶችና ህጻናት አገልግሎቶች ዝግጁ ናቸው። እጃችሁ ላይ አንደኛው የተዘጋጀው ላይ ሁሉም ነገር ፉል ፍለጅ ነው። ዋርሶ አካባቢና እንትን ያለው ፍራንክፈርት የሚያሉት ኤኒቲንግ እንረዳለን፣ ሁሉን የሚፈለገውን ብለውናል። በፖላንድ መንግስት በኩል የተዘጋጀው እንደዚህ ሁሉ ነገር መጠለያ ጣቢያው ጋር ከደረሱ የተዘጋጀ መሆኑን ነግረውናል። አሁን ደግሞ እሱና ባህር ተፈሪም ያሉ። ኦንሊ ችግሩ ያለው የት ጋ ነው? ይሄ ሰልፉ ያለበት ጋ የታመሙ ሰዎችንም ኢሚዲትሊ የመድረስ ነገር አይታይም፣ እዛ ሰልፍ ትርምሱ ጋ አሁን እንደዚህ ኢሚዲየትሊ ለታመሙት እነሱም ሳይዘጋጁ ድንገት ስለሆነ ይሄ ነገር የመጣባቸው በጣም ኪዮስ ስለሆነ ኢሚዲየት አክሽን ለመውሰድ የተቸገሩ ይመስላል፣ እዛ አካባቢ ላይ ይታያል። አሁን ቅድም ሲነግረኝ የሆኑ የአፍሪካውያን ወይ ከአራቢያን ሊሆኑ ይችላሉ ብቻ የከለርድ የሆኑ ሰዎች እዛ ታመው ሁሉ እንደነበረ ወደዚህ ሰው እንዲረዳ ወደ ፖሊሱ መልዕክት እያስተላለፉ እንደነበር ነግሮኛል። እና እነሱም ራሳቸው የእንትኑ ብዛት የሚይዙት የሚጨብጡት የማጣት ነገር ካለው አቅም በላይ ከዝግጅት አቅም በላይ ነው። ኦሎፌ ሰደን አሁን ወዲያውኑ ችግሩን እየፈቱ የተሯሯጡ መተራመስ ለማሟላት መሯሯጥ ነው። ኦሎፌ ሰደን ድንገት ምንም ባልተዘጋጁበት ነው ቦርደራቸው እንደዛ የሆነው እና የእነሱንም ሁኔታ ስታይ ከአቅም በላይ ሆኖ እንጂ የመለገም ነገር አይታይም። ይረባረባሉ። ሁኔታዎች ግን በጣም በጣም ማኔጀብል አይመስሉም። አይ ቲንክ ግን ከለተለስ ችግሮችን እያዩ መፍትሄ እየፈለጉ ነው የመጡት። አሁን የመጀመሪያ ቆለኛ ራሳችን በጣም ሄዴክ ነበር። ከለተለስ ግን ትንሽ ኢምፕሩቭመንት ይታያል። እናንተ የምታገኙት ድጋፍ አለ ከአለም መንግስታትም ይሁን ከኢትዮጵያ ለዚህ ጉዳይ? አሁን አሁን ለጊዜው ያልትም የተጠቀምነው ሎካል ለምሳሌ ፖላንድም የፖላንድ ያሉትን ኤንጂኦዎች የተለያዩ ማህበራት እነዚህ ለምሳሌ የተለያዩ ቸርቾች ወይም እንደዚህ የሚሰጡትን ራሳቸው ኮኔክትድ ስለሆኑ ከሁማኒቴሪያን ማህበራትና ድጋፍ ሰጪ አካላት ጋር ሎካሎቹ ተመዝግበው ያሉ ስለሆነ እርዳታ ማንም ሰው ገንዘብ እያለ እንዳይወስድ በተመዘገቡ አካላት በማህበራት አማካኝነት ነው እየሰራን ያለ ነው። ክብርት አምባሳደር ሙሉ ሰሎሞን እጅግ በጣም አድርጌ አመሰግናለሁኝ ለዚህ ማብራሪያው ከመሸደውዬ ነው በድካም ላይ ይሄንን መግለጫ አይሰጡኝ። ሰሞኑንም እንደዚሁ እየተከታተልን ለኢትዮጵያን በዓለም ዙሪያም ላለው ሁሉ እንዲሁም በችግሩ ውስጥ ላሉትም የቅርብ መረጃ እንዲደርሳቸው ለማድረግ በጥረታችን እንቀጥላለን። በጣም አመሰግናለሁ በመገኘቱ እኔም ይህንን ስላረጋቸው አመሰግናለሁ። እኔ ቢሮ ያለሁት እኛ ሌሊቱ ሙሉ ስልክ ስንጠብቅ ነው የምናድረው። አልመሸም ለእኛ፣ ገና እየነጋ ነው እና እናንተም ፊልፍሪ ኤኒ ታይም ኮንታክት አርጉን። በስታችሁ አበረታቱልን ዜጎቻችንንም ሁሉም ችግር ላይ የዓለም ሕዝቦች ሁሉ እንዳይጨነቁ መልካም ነገር ይሆናል። ያርፋሉ። ከዚህ ችግር አልፎ አረፍ የሚሉበት ቦታ፣ ውሃ የሚቀምሱበት ምግብ የሚቀምሱበት ቦታ ያገኛሉ። ችግሩም ያልፋል። በርቱ እንላለን፣ ኢትዮጵያውያንን፣ አፍሪካውያንን በሙሉ። እናንተንም በጣም ነው የማመሰግነው፣ ይህን ኢኒሺየቲቭ ወስዳችሁ ስለጣራችሁ። እግዜር ይስጥልኝ፣ እግዜር ይስጥልኝ፣ ክብርት አምባሳደር አሜን።